የኢትዮጵያ መንግስት በአዲሱ ዓመት ዋዜማ ከእስር ከለቀቃቸው 720 አስረኞች መካከል በሽብር ወንጀል ተከሰው በእስር ላይ የነበሩት የኢትዮጵያ ሙስሊም ማህበረሰብ መፍትሄ አፈላላጊ ኮሚቴ አባላት ይገኙበታል። በፌዴራል ማረቢያ ቤቶች በቃሊቲ፣ ዘዋይ፣ ድሬዳዋና ሸዋሮቢት እንዲሁም የፌዴራል ማረሚያ ቤቶችን ስራ በውክልና ከሚያከናውኑ ወይም የሚያከናውኑ መሆናቸው ከተገለጠው ከደቡብና ከትግራይ ክልሎች እንዲሁም ሐረር ከሚገኙ ማረሚያ ቤቶች ይቅርታ እንዲደረግላቸው ለይቅርታ ቦርድ ከቀረቡ ሰባት መቶ ሀምሳ አምስት ታራሚዎች መካከል ሰባት መቶ ሀያዎቹ መስፈርቱን በማሟላታቸው ተፈተዋል ሲል መንግስት አስታውቋል። የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ አባላት ከነበሩት መካከል ሶስቱ የተፈቱት ከአራት አመታት እስራት በኋላ ነው። ሌሎች የኮሚቴው አባላትና ኮሚቴው እንዲፈቱ ሲጠይቁ የነበሩ ደጋፊዎቻቸው አሁንም በስር ላይ እንደሚገኙ ተነግሯል። ጽዮን ግርማ አሁንም የዚህን ዘገባ ዝርዝር ይዛለች። ከስር ከተፈቱት መፍትሄ አፈላላጊ ኮሚቴ አባላት መካከል የኮሚቴውን የህግ ተጠሪ ኡስታዝ ከሚል ሸምሱን አነጋግራ ተከታይ አጠናቅራለች። በጣም አመሰግናለው ኡስታዝ ካሚል ሸምሱ እንኳን ለቤት አበቃ እያልኩኝ መቼ ነው ከእስር የተፈታኸው? በምን አይነት ሁኔታ ስን የተፈታኸው? ከእስር የተፈታሁት የመጀመሪያ መፈታት ከቃሊቲ ግቢ የወጣሁት ሐሙስ ጠዋት ነው። ግን ሙሉ በሙሉ ከፖሊስ ጥበቃና ከፖሊስ የራቅኩት ቅዳሜ ስምንት ሰዓት አካባቢ እና የተፈታሁት መንግስት ያው ማረሚያ ቤቱ መጥቶ የሚመለከታቸው ሰዎች መንግስት ቅርታ ሊጠይቅላቸው ተቋሙ ይፈልጋል እና መንግስት ቅርታ ሊያደርግላቸው እንደሚፈልግ ንገ ስለገለጸልን እናንተ ፍቃደኝነታችሁን ግለጹ ብሎ ፍቃደኝነታችንን ገልጸን በዛ መልኩ ነው በመንግስት ቅርታ፣ እንደውም በልዩ ቅርታ ተብሎ ነው የተፈታ። ነው ሶስተኛ ቀንህ ነው ከእስር ከወጣ ማለት ነው። እና እንዴት አገኘሃቸው ቤተሰቦችህን? ሁኔታውን እንዴት አገኘኸው? ከአራት ዓመት በኋላ ያው ቤተሰቦቼን በሰላም አግኝቻቸዋለሁ። ሁሉም በሰላም ነው ያሉት። ያው ቤተሰብ ማንም ቤተሰብ ከእስር ስፈታ ደስ እንደሚለው እነሱም ደስተኛ ናቸው። እኔም አልሐምዱሊላ የቀሩ ወንድሞች እዛ በመቅረታቸው ደስታችን ገና ነው። እንዲህ ብዬ ለመናገርም አንዳንድ ጊዜ ይቸግረኛል። አብረን አንድ ፋይል ላይ የነበርን አራት ወንድሞች ቀርተዋል። እነሱ ጉዳይ ስላለ እና አልሐምዱሊላ ጥሩ ነው። ለማንኛውም ከመፍትሄ አፈላላጊ ኮሚቴዎች ውስጥ ምን ያህል የምትሆኑት ተፈታችሁ? አሁን በዚህኛው የተፈታ ነው፣ ሶስት ነን። እኔ አቡበከር፣ እና ሸመከተንን የቀሩት አሁን ሁለት ናቸው። ከኮሚቴ እና የእነሱ አህመድ ዲን እና አህመድ ሙስጠፋ ቀርተዋል። እነሱ ተባባሪ ተብሎ ደግሞ እንደዚሁ የታሰሩት ውስጥም ደግሞ ካሊድ እብራሂም ና ማህመድ አባቴ ቀርተዋል። እና ይሄ በእኛ ፋይል ላይ ያሉት እንጂ ከዚህ ፋይል ውጭ ደግሞ እኛ እንዲህ ኮሚቴዎቻችን ይፈቱ ብሎ ደግሞ የተለያዩ እንቅስቃሴ ያደርጓል ተብሎ የታሰሩት ደግሞ ወደ ሶስት ፋይል የሚሆን ደግሞ ከሀምሳ በላይ የሚሆኑ ሰዎች ቀርተዋል። እንግዲህ ከዚህ ከሙስሊም ጉዳይ ጋር በተያያዘ ሌሎች የታሰሩ ሰዎችም አሉ። ጋዜጠኞችም ታስረዋል። እንደዚሁም ደግሞ ሌሎች ተማሪዎችም ከዚሁ ጋር በተያያዘ ታስረዋል። እና በአጠቃላይ የተፈታው ሰው ምን ያህል ነው? በጣም ብዙ ነው። ማለት በተለያየ ጊዜ ታስሮ የሚፈቱ በአንድ ጊዜ ብቻ ወደ ሰባ ልጆች እንደዚሁ ታስሮ በተለያየ ጊዜ ተፈቱ አሉ። የተወሰነ አስር ወር አስራ አንድ ወር ዓመት ዓመት ከስምንት ወር እንዲህ በተለያየ ጊዜ የታሰሩ በዚህ ጉዳይ ላይ የተፈቱ ሰዎች አሉ። አሁንም በተለያዩ ቦታዎች ላይ እኔ አሁን የነገርኩሽ አምሳ ምናምን ይሆናሉ ያልኩሽ አዲስ አበባ ማረሚያ ቤት ስር ባሉት እስር ቤቶች እንጂ በተለያዩ ቦታዎች ላይም እንደዚሁ የታሰሩ ያሉ ሰዎች አሉ። በክፍለ ሀገር ተፈርዶባቸውም ገና ጉዳያቸውም በሂደት ላይ ያሉ ብዙ ሰዎች አሉ። ምን ያህል ነው የታስረህ የነበረው? በምን ምን ያህል ነው ተፈርዶብህ የነበረው? ምን ያህል ይቀርህ ነበር? የተፈረደብኝ ሀያ ሁለት አመት ነው ያው ከሀያ ሁለት አመት አራት አመት አካባቢ ነው የታሰርኩት በአጠቃላይ ያመክሮ እንኳን ቢቀነስ ሶስት አመት ከዘጠኝ ወር አካባቢ መታሰር ነበረብኝ የሚቀረቡ ዘጠኝ አመት ከምናምን አካባቢ በላይ ነው ማለት ነው። አንድ መግለጫ አውጥታችኋል ከኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ የሚል እና እንደው አጠር አድርገህ የዚህ መግለጫ ይዘት ምንድን ነው የሚለውን ለአድማጮቻችን። መግለጫው ወጥተዋል እኛ ሀሳቡን ነው በነበረው መስመር ላይ ወንድሞች አቅርብን በዛ አይነት መልኩ እንዲወጣ ነው የነበረው። ይዘቱ በዋነኝነት ሀገራችን ያለችበትን ተጨባጭን በማስመልከት እና ሁሉም ሰው የሀገር ጉዳይ የሚመለከተውና የሚያሳስበው ስለሆነ በተወሰነ ደረጃ እኛም ኃላፊነታችንን ከመወጣት አንጻር ሁሉምንም ማህበረሰብ ክፍል መንግስትንም ጨምሮ በጉዳይ ዙሪያ ቆም ብሎ ማሰብ እንደሚያስፈልግና መሰረታዊ የሆነ መፍትሄ እንደሚያስፈልገው፣ ሁሉም ከግጭት እና ካላስፈላጊ ነገሮች መራቅ እንዳለባቸው ሁሉም ደግሞ ሀገራዊ ግዴታውን መወጣት እንዳለበት ይህንን በማስመልከት ነው። ይሄ ደግሞ ያው ማንም ሰው ኃላፊነት የሚሰማው እና የሀገር ጉዳይ ይመለከተኛል የሚለው ሰው የሚያደርገው እና ያደረግ ነው። ዛሬ የሙስሊም በዓል ነው እና በዚህ አጋጣሚ በዓሉን አስመልክተ የምትለው ነገር ካለ? እሺ እናንተን በመጀመሪያ ደረጃ እናንተንም ችን አመሰግናለሁኝ። በመቀጠል ኢትዮጵያ ህዝብን በአጠቃላይ አመሰግናለሁኝ። በተለይ ደግሞ የኢትዮጵያ ሙስሊሞች በዚህ ሂደት ውስጥ ከጎናችን ቆሞ ቤተሰቦቻችን ጎን ቆሞ አንድም ቀን ሳይለዩም የበኩላቸውን ሲያበረክቱ ለነበሩ ሰዎች በሙሉ አላህ እንኳን በዚህ በዓል በሰላም አደረሳችሁ። በዓሉንም የሰላም የፍቅር፣ መልካም ነገር ሁሉ ሀገራችን ሁላችንም ተከባብረን ተፋቅረን ተዋደን የምንኖርባት ሀገር አላህ እንዲያደርግልን በዚህ አጋጣሚ እንሻ ድመና አይንም አቀርቧለሁኝ። ህዝቡንም እንኳን አደረሳችሁ እላለሁኝ። በጣም አመሰግናለሁ ካሚል፣ እግዜር ይስጥልኝ አመሰግናለሁኝ። በጣም ሰላሙን መልካም በዓል ደናውኛ